አንድ ያነጋገርከው እንግዳለ ሰሎሞን እንግዳ ልበለው እና ልረፍ። ባልደረባችን ተወልደ ወልደ ገብርኤል አሁን ወደ ኤርትራ አስመራ ተጉዟል። ረፋዱ ላይ አግኝተው ነበር። በዚህ ሰዓት ረፋዱ ላይ ማለት ነው። እዛ ከመሻሸ እዛ ከመሻሸ ከጓደኞቹ ጋር ድሮም ከእኛም የሙያ ባልደረቦች ጋር አብሮ ሆኖ ነበር ያገኘውትና፣ ጥሩ ጭውውት ነበር፣ ጥሩ ቃል ምልልስ ነበር ያደረግነው ከተወልደ ጋር። ልክ የዛሬ ሳምንት ነበረ ወደዛ የሄደው ቆንጅታ አስታውሽ እንደሆነ ተወልደ፣ እና እዚያም እንደደረሰ ያላዳረሰው ጠረፍና የኤርትራ አካባቢ ያለ አይመስለኝም። በዚህ አንድ ሳምንት ውስጥ ገና ብዙ ይቀረኛል ብሎኛል። በእርግጥ እንዲያውም ወደ በአሰብ የሄደው ከአስመራ በመኪና ነበረ። ጥርጊያ መንገድ ነው፣ አሸዋ ነው እና ሲመለሱ ጥሩ ነበር አለ። ሲሄዱ ወደ አሰብ ሲመለሱ ግን መንገድ ላይ መኪና ተይዞባቸው ጭቃ የያዘው መስሏቸው ሲቆፍሩ መንገዱን ለካስ አሸዋ ነበርና አሁን ተወልደ ይህንን ይሰማል ተመልሶ ሄዶ መቆፈር እንዳይጀምር ያንን ቦታ እና አሸዋ ነበርና የአሸዋ መኪናቸውን እያሰመጠ ሄዶ በጣም ከባድ ሁኔታ ላይ እንደቆዩ ውሃ ጨርሰው በረሃ ውስጥ በጣም በችግር እንዳሳለፉ ጊዜ ነግሮኝ ነበረ በጣም ተስፋ የመቁረጥ ስሜት ላይ ደርሰው ተነስተው እንደነበረ ሁሉ ነግሮኛል፣ እና በአጋጣሚ ሌላ የመንግስት መኪና እዛው በአሸዋ ተይዞ ስለነበረ ያንን መኪና ለማውጣት ይሄድ የነበረ ተሽከርካሪ አገኛቸውና ጉትቶ እንዳወጣቸው ነግሮኛል። እና ለማንኛውም ተወልደ ብዙ ነገር አጫውቶኛል። እስቲ ለዛሬ ስለ አሰብ ካጫወተኝ ቀንጨብ አድርጌ ላሰማሽና ቀሪም በሌላ ጊዜ ነገዥልሽ። መልካም ሰሎሞን። አሰብ እንግዲህ ሁለት ነገር ነው እኔ አሰብ ለመጀመሪያ ጊዜ ነው አሰብ አላውቀውም። ስለዚህ አሰብ ስለማላውቀው የነበረኝ ሁኔታ የነበረኝ አስተሳሰብ ሌላ ነው። ስለዚህ እኔ ከአንተ ይሻላለሁ ማለት ነው። አሰብን በደንብ አውቃታለሁኝ ተመላለሽባታል ብሎም ትነግረኝ ነበረና አንተ ግን ብታያት አንተ ብታያት ምናልባት አሁን ታዝን ይሆናል። እኔ ግን አላዘንኩም፣ ስለማታውቃት እኔ ምክንያቱ እኔ የመሰለኝ ከወታደር ሌላ ሰው ያለ አይመስለኝም ነበር ከወታደር ሌላ ሰው ያለ አይመስለኝም ነበር። አንተ ግን ድሮ ስለዋየሀል በጣም ታዝናለህ። ስለዚህ አሰብ ከሁለቱም አንጻር ማየት ያለብህ። አሁን አሰብ ብዙ እንቅስቃሴ ታያለህ፣ ብዙ እንቅስቃሴ አለ። አሁን ደግሞ በቡሬ በኩል ክፍት ነው። ሳፕላዩ ከዲማንዱ በላይ ነው። አቅርቦቱ ከፍላጎቱ በላይ ነው። ለመሆኑ የወደቡ እንቅስቃሴ እንዴት ነው? አሁን እድሳት እየተካሄደ ነው? ማስተናገድ ይችላል መርከቦችን አሁን ባለበት ሁኔታ? ሰሎሞን፣ ግልጽ ለመናገር አይመስለኝም። አሁን ምንም የተዘጋጀ ነገር የለም። ክሬኖች ለነገሩኝ ከሆነ ሀላፊዎች እዛ አሮጌዎች ናቸው የድሮዎች ነው የድሮ ነው አሁን ከሀያ ዓመት በላይ ያላገልግሎት ያለፈው ሀያ ዓመት ደግሞ አልሰሩም። ስለዚህ አሁን እዛ ምስጢር አይደለም። የኢማራት አረብ መንግስት አለ እዛ የሚሊታሪ ካምፕ ወታደራዊ ጦር ሰፈር እዛ ገምቶ አለ ራቅ ብሎ ራቅ ብሎ። ስለዚህ እነሱ ወደቡ ይጠቀሙበታል፣ ግን የራሳቸው ክሬን ነው የሚጠቀሙት። የአሰብ ወደብ አሁን ዝግጁ ነው ወይም ስራ ጀምረዋን ማለት አልችልም። የኢትዮጵያ ተሽከርካሪዎች፣ ነጋዴዎች ወደዛ ይመላለሳሉ። ጀምረዋል መዝለቅ ወደዛ በጣም ይመላለሳሉ። በጣም በጣም በጣም ሰዎች አግኝተሃል? አብዛኛ አብዛኛዎቹ ከወሎ፣ ከኮምቦልቻ፣ ከወልዲያ ነው የሚሉ ከየት መጣ። በጣም በድምፅና በቪዲዮ ቀርጸናቸዋል። በብዛት ነው የሚመጡት። ግን ትንሽ የጥድፊያ ጉዳይ አለ። ቅድም ላልኩት የአቅርቦትና የፍላጎት አለመመጣጠን ነገር አለ። አቅርቦቱ አቅርቦቱ አነስተኛ ነው፣ ፍላጎቱ ግን ከፍተኛ ነው ነው የምትለኝ? አቅርቦቱ በዛ ብዙ ጊዜ አቅርቦትና ፍላጎት ሲባል አቅርቦት አነሰር አይደለም የሚባለው። አሁን በዚህ ጉዳይ በዚህ ጉዳይ ላይ ግን አቅርቦት ስለበዛ ነው። አቅርቦት በዛ ምን ማለትህ ነው? እስቲ እሱን ንገረኝ። ያ ያ አቅርቦት ከየት ነው የሚመጣው? ምንድን ነው ነገሩ? አቅርቦቱ ከኢትዮጵያ ነው የሚመጣው። አብዛኛዎች አማርኛ ተናጋሪዎች፣ አንዳንዶችም ስጠይቃቸው ወሎ ነው የሚሉት። እሺ። ስለዚህ በትግርኛ ብዙ አልሰማሁም። በአማርኛ ነው ወይም አማርኛ ወይም አፋርኛ ነው የሚናገሩት እጠይቃቸው ትግርኛ ፈልጌ ነበረ ከስራ አንጻር ግን እዛ ኩር አላገኘውም። አልባ ራ ወደ ዘላንበሳ ወይም ወደ ሌላ ሲሄድ አገኘ ይሆናል አገኛለሁ። እና ጥያቄ ግን አቅርቦት አቅርቦቱ በጣም በጣም በጣም እንደውም እኔ አንድ ፍራፍሬዎች በአይኔ ያየኋቸው ሲበላሹና ሲጣሉ አይቻለሁ። ምንድን ነው ከፍራፍሬ ሌላ ምን ይገባሉ? ወደዛ ከፍራፍሬ ሌላ የህንጻ እቃዎች ይገባሉ። የህንፃ እቃዎች ደግሞ ቀደም ብሎ ባለፉት ልክ እንደተከፈተ ስለተገዙ አሁን ኤርትራ ውስጥ በአጠቃላይ የህንፃ ሁኔታ ተከፈተ ብለን ማወጅ አንችልም አንዳንዱ ስታ ይሰራሉ በመንግስት በኩል የሚሰሩና የውጭ ካምፓኒዎች ይሰሩ እናያለን ግን በግል ደረጃ ግን ምናልባት ሙሉ ሙሉ ተከፍቶ እየተሰራ ነው ማለት። ስለዚህ የአቅርቦቱ ትንሽ አሁን ይቀንስ ነው። ገዢዎቹ ለምሳሌ ሲሚንቶ፣ ካል ሲሚንቶ ብዙ ሊቆይ አይችልም፣ ሊቆይ አይችልም። አሁን ገዝተው ምን ያህል ሊያቆይ ይችላሉ? ግንባታው እዛ ከሌለ ይበላሻል፣ እዛ ደርሶ ማለት ነው። ትክክል ትክክል። እና ስለሆነ ስለዚህ ግን የገረመኝ ነገር ደግሞ አንዳንድ እቃዎች ከኢትዮጵያ ድሮ ከኢትዮጵያ የገቡት እቃዎች ደግሞ እንደገና ተወስደው ይመለሳሉ እና ግራ ይገባሃል። እነዛ ምን ማለት ነው? ትክክል ምን ማለት እንደሆነ ሊገባ አይችልም። ለምሳሌ አንድ ነገር ነገር እኔ አንድ ቴሌፎን ሳብ አካባቢ የሚገጣጠም የቻይና ቴሌፎን ካም ቴሌፎን አለ አንተ ቆፎ አለ የቴሌፎን ቆፎ። ይሄ ቴሌፎን እንግዲህ ድሮ ከሰላሙ በፊት ወደ ኤርትራ በባት ይገባ ነበር። ደግሞ ሲሸጥ ሁለት መቶ አርባ ሁለት መቶ ሀያ ናቅፋ ነበር የሚሸጠው። አሁን በአራት መቶ ጭማር በአራት መቶ ናቅፋ እየገዙ ወደ ኢትዮጵያ ወደ ኢትዮጵያ ይወስዳል ይሄ ምንድን ነው? ከእናንተ መጥቶ ለምን ምትወዙት ሲባል ይሄ ነገር አናቆም እኛ አናቆም ይላሉ። እና አናቆም ይሉሃል ለምንድን ነው ማታውቁት? እኛ ኮልተርኮል የመጣው ካምፓኒ አለ ኢትዮጵያ ውስጥ፣ እዛ ነው የሚሰራው ሲሉ አንዳንዶች ደግሞ ይከራከራሉ። አዎ እናቆዋለን፣ ግን በቃ አልገዛ ነውም አሁን ገዢው በዛ ይለሃል። እና ብዙ ይከራከራል። ይሄ የኢኮኖሚክስ የኢኩዊቲ ጉዳይ አለ። ገጠሩ አካባቢ ድሮ ያቆም ነበረ ወይ? ብዙ ጥያቄ አለ። ብቻ እሱ ጥላ አርስት ነው። እስቲ ይሄንን ነገር ምናልባት ሰፋ ያለ መረጃ ይዘህ ዘርዘር አድርገን ደግሞ እንነጋገርበታለን። በመሰረቱ አቅርቦት ሰፋ ሲባል ኑሮ ይረክሳል፣ ውድነቱ ይቀንሳል። ይሄንን ሁኔታ ታዝበሃል። እዛ እንደዚህ ነው። አሰብ ላይ ህይወት ጥሩ ነች። አሁን አዎ ትክክል ነው። ረክሶ ረክሶ ግን የት ይሂድ ሰሎሞን? ይሄ ነው የሚደርሰው መጨረሻ ላይ ኮ አነ ኮ በአሰብ ባይን አይቻለ ኮ በነጻ ሲወስዱ፣ በነጻ ሲባል በነጻ እንኳን የማይወስድ ሰው ነው መጨረሻ ላይ በናናና ዘይቱን ምን ታደርገዋለህ? ሶስት ቀን ካለፈ በኋላ ይታላል እና አዎ እንደዛ ኮኔ የሆነው እና ረክሶ ረክሶ አሁን የአስመራ የኢትዮጵያ ቢራ በሙድ ዳሽን አገሩ አጥልቅ አጥልቅ አጥልቅ አጥልቅ አጥልቅ ልቆታል። ስማ የቀይ ባህር ሳይሆን የዳሽን የዳሽን ቢራ ነው አሰብን ያጥለቀለቀው በለኝ። በአጠቃላይ እዚህ ላይ የዳሽን ምናምን አይልም። ትንሽ ሃይኒከን ብቻ ነው ሶስት ብር የሚጨምረው ሌላ ግን አስራ ሁለት ነው። ዘጠኝ ብር ከተማ ውስጥ ማለት ነው ሲሸጡት በዘጠኝ ናቅፋ ዘጠኝ ናቅፋ እሺ ዘጠኝ ናቅፋት ደግሞ ስትለው በብር አሁን አራት አራት ወይም ሶስት ብር ነው የሚሆነው። የኢትዮጵያ ቢራ ነዳሽን ጊዮርጊስ፣ ራያ ቢራ አለ ባላገሩ አለ እ ሰሎሞን አሁን ነው ማቆ እዛ ሁኛ ላቆም ነበር ባላገሩ አለ፣ ሀረር ቢራ አለ። ሰው ይወደዋል። እስካሁን ሀረር ቢራ አልቀመስኩትም፣ ግን ሀረር ቢራ ይባላል። ግን ከሀዲከን በሰገ ሌላው ሲሸጥ ዘጠኝ ብር ነው ባር ውስጥ ደግሞ ወይም ደግሞ ሰርቪስ ላይ ደግሞ ሬስቶራንት ላይ ምግብ ቤት ደግሞ አስራ ሁለት ይሸጣል ከአስራ አምስትም አለ አንድ አልፎ ማታ ላይ ሲሆን፣ ይሄ እንዴት ነው ጥሩ ነው ርካሽ ነው ተብሎ ይታሰባል እዛ ወይስ ውድ ነው? በጣም ርካሽ ነው፣ ግን የገበያው ነገር በፍጹም ማንም ሰው ሊገባው አይችልም። ምሳሌ አስመራ ቢራ እዚህ የሚመረተው አስመራ ቢራ ሀያ ብር ነው የሚሸጠው ሀያ ናቅፋ ነው የሚሸጠው የድሮ ሜሎቲ ማለት ነው። ስለዚህ አዎ የድሮ ሜሎቲ ሀያ ናቅፋ ይሸጣል። ከኢትዮጵያ የሚመጣው ቢራዎች በሙሉ ግን አንደር ፊፍቲን ናቸው የሚሸጡት፣ አስራ አምስት በታች። ስለዚህ የገበያ ጉዳይ ከአስመራ ወጣ እንዳልኩ ወደ ደቀ ማህሪ መንገድ ታውቀዋለህ? አውቀዋለሁ። አሁን ልክ ስትወጣ አንድ ኪሎሜትር የሚሆን ሌላ ሌላ አስመራ ታያለህ። አዲስ የተመሰረተ አዲስ አስመራ። ይህ ደግሞ ገበያ ነው፣ ገበያ የኢትዮጵያና የኤርትራ የሚገባዩበት ትልቅ መርሃኖ ነው ይባላል፣ መርሃ ነው የሚባል ገበያ አዲስ ከተማ ተፈጠረ። አዲስ በዚህ አንድ ወር ውስጥ እንደ መርካቶ አይነት ማለት ነው? አዎ እንደ መርካቶ ነው። ግን አዲስ ሲከፈት ደግሞ ብዙ አልተበላሸም። ግን ሰዎች በቃ ስታያቸው በቃ መንገድ እያሰሩ ምን ያደረጉ ማን ነው ይሄ ድንኳን ይሰራሉ፣ እንጨት እየተከሉ ምናምን ሱቅ ይሰራሉ። በቃ ሩጫ ነው ሩጫ ነው እና ሰው በጣም ደስተኛ ነው በሙሉ። ግን ትንሽ የገበያ የሬጉሌሽን ያስፈልገዋል። በየቀኑ አዲስ አዲስ ደንብ እየወጣ ነው። እንግዲህ ይህንን የህን ጥያቄዎች ይዤ የኤርትራ ባለስልጣኖች በእኔ በኩል በመጠየቅ መደብ ፕሮግራም አለኝ፣ እንሞክራለን። ሌላው ከአሰብ ደግሞ ወጣ ስንል ወደ ደጋው አካባቢ ደግሞ ስንሄድ አሁን ወዳለህበት በዛስ አካባቢ ያለው ሁኔታ ምን ይመስላል? ተወልደ ሰው ድንበር ላይ ይመላለሳል ወይ? በሁለቱም በኩል ማለት ነው ክፍት ነው ወይ? አሁን እኔ ስገልጸው እውነት መናገር እዛ ከአንተ ጋር ሆኜ አላምንም ነበር። ከክፍትም በጣም የተከፈተና በሰፊ የተከፈተ መንገድ ነው ያየሁት። ፕሮግራም አለኝ ወደ ሰላምበሳ እና ወደ መረብ አድኳላ ራማ ለመድረስ ግን ቡሬ ነው የተሻገርኩት እስካሁን ድረስ። እሺ ቡሬ ሲሻገር መስመርም አንድ ጥበቃ መስመር ላይ የሆነ ገመድ ይዘረጋሉ። ልክ ስንደርስ ያወርዙታል ገመዱ እናልፋለን። ቡሬ የኢትዮጵያ ድንበር ከተማ ነው። አሁን በአሰብ በኩል በአሰብ በኩል እና ድንበር ነው ያዋል ነው። ቡሬ ያገኘነው የዋይፋይ የኢንተርኔት መስመር በጣም ፈጣን እና በጣም ደስ የሚል ነው። ጥሩ ነው። አዲስ አበባ ላይ ሰዎች ያማርራሉ። ቡሬ ላይ ይህን ያህል ጥሩ ነው ካልክ ለምን ነው ታውቃለህ? በጣም ይገርም ነገር ላአንበርሳ አዳም የለም። ቡሬ ቴክኖሎጂ የለም፣ የኢንተርኔት ስማርትፎን የለም። አሀ ብዙ አይጨናነቅም አይጨናነቅም ትክክል። ስለማጨናነቅ ነው ተጠቃሚ ብዙ የለም። ስለዚህ አንድ ሶስት ሁለት ሰው አራት ሰው አራት ሶስት ማይሆን ሰዎች እሱንም ይዘው በቃ ቢዝነስ ይሰራሉ ይሰራሉ፣ ግን እኛ እንኳን በነጻ ብለው ለእኛ በነጻ ብለው፣ ምክንያቱ እንደዚህ አይነት ስዕልና ፎቶግራፍና ቪዲዮ ለመላክ ምችልበት ቦታ ከሚያስከፍሉበትን በጣም ትንሽ ነው እና በጣም ይገርምሃል ሰሎሞን፣ ያየኸው ነው ፎቶግራፍ ያየኸው በአይንህ ይሄዳል። እንግዲህ ሰዎች አዲስ አበባ ላይ ችግር አለብን ሲሉ ወደ ቡሬ ብቅ ብላችሁ የምትልኩትን ትንልካችሁ ተብሎ ተመለሱ ማለት ወደ ቡሬ ብቅ ብለው እዛም ከዛም አሰብ ደረስ ብሎ ቢመለሱ በጣም ያያሉ። ደግሞ የሚገርም ነገር አንድ እዚህ ጥቆማ ለሰው ለእኛ አድማጭ፣ መንገድ መንገድ የሚያስፈልገው እንግዲህ አሁን አየዋለው። በዚህ በዛላምበሳ መንገድ ሌላ ነው ማለት በኤርትራ በኩል ያለው መንገድ አስቸጋሪ ነው። በኢትዮጵያ ደግሞ በጣም የተሻሻለ መንገድ ነው ያለው። በቡሬ ደግሞ ተቃራኒ ነው ነው በቡሬ በኩል በኤርትራ በኩል ያለው ከአሰብ እስከ ቡሬ አውሮፕላን ማብረት ትችላለ። የአሜሪካ ስታንዳርድ ያለው በአንድ ካምፓኒ ተሰራ ነው እንደነገሩኝ ትፋቱና ጥራቱ የተለየ ነው። ስለዚህ አሁን አሰብን ለማሻሻል እና ለማድረስ ለሚደረገው ጥረት ይሄ አንድ አጋዥ ይሆናል ነው የምትለኝ። ምናልባት ይሄኛ የተሻለ አገልግሎት ይሰጣል። ቡሬ ሆኜ እንደነገሩኝ መንገዱ ችግር ያለው ከቡሬ ወደ አዲስ አበባ ያለው መንገድ እንደተበላሸ ነው የነገሩኝ። ከቡሬ ወደ አሰብ ግን በአይነት ላየሁት በጣም በጣም ስሙዝ የሆነ በጣም የተስተካከለ እና ምንም እንትን የማያስፈልገው ነው። እኔ ይልቅ ያላየሁት ነገር በጃላንበሳ በኩል ያለው ከአዲቀየ ሰንአፌ ሲገር መንገዱ ብዙ እንዳልሆነ ነው የተረዳሁት ገና አላየኸውም እሱን ከአዲጋይ እስከ ሰናፌ ያለውን መንገድ የዘላንበሳ ና የሰናፌ አላየሁትም ታየው ነግራህ ያለው እሺ እስቲ መንገዱ አስመራ ላይ ደግሞ ስላለው ህይወት ንገረኝ እስቲ ከኢትዮጵያ ወደዛ የሚገባ ሰው ከአስመራ ወደ ኢትዮጵያ የሚሄድ ሰው ምንድን ነው የሚለው ምንድን ነው የሚነጋገረው ምንድን ነው የምታየው አስመራ ላይ ምንድን ነው የሚለዋወጠው በቃ የንግዱን በብዛት ይነግዳል። እቃዎች ከጠየቀኝ ምናልባት ከዚህ መሄዱ ሞስትሊ ኤሌክትሮኒክስ ነገር ነው የሚሄደው ከዚህ እና የብርድ ልብስ ምናምን የዱባይ ምናምን ብርድ ልብስ፣ ቴሌፎኖች፣ ቴሌቪዥን፣ እነዚህ እነዚህ ይሄዳሉ። ሰይቃቸውም እንደዛ ነው የሚነግሩኝ። ከዛ ደግሞ የሚመጣው በአብዛኛው ጤፍ። እንግዲህ በጣም ረክሷል ሌላ የህንፃ እቃዎች ይመጣሉ ግን የህንፃ እቃዎች በጥናት ነው የመጡት ወይስ ሊቆዩ የሚችሉ ነው አጠያቂ ጉዳይ ነው ሌላ የፕላስቲክ የፋብሪካ ውጤቶች ይመጣሉ በጣም በብዛት ከኢትዮጵያ እነዚህ የሽንት ቤት የምናምን በብዛት እቃዎች ይመጣሉ በብዛት የፕላስቲክ በዚህ የሚመስሉ ነገሮች አላለ ፕላስቲክ ሰሩት አገር ጎብኚዎችስ ከኢትዮጵያ ወደ አስመራ ወደ ምጽዋ እንደዚህ መሄድ ጀምረዋል መንቀሳቀስ አገር ጎብኚዎች ስትል ኢትዮጵያውያን ጎብኚዎች ለንግድ ሳይሆን ለማየት አስመራ ለመድረስ ጉርጉሱም ለመሄድ እንደዚህ በጣም አሉ። በጣም አሉ። ልክ ነህ። አሁን ጥብቅ ቀኝ አላሰብኩትም ነበረ። ልክ ነህ። ምጽዋም እንደዚህ ግን አሰብ ላይ ያነጋገርኳቸው ሰዎች አሉ። በጣም ማለት ገና ባለገንዘብ ባለሀብት መስል ሰዎች ከኢትዮጵያ የመጡት አነጋግሪያቸዋለሁ። እኛ እዚህ ባህር ለመዋኘት የመጣ ነው፣ ምንም ንግድ የለንም፣ ግን ሚሉ አሉ። ድሮም እዚህ ነበርን ሚሉም አነጋግሬያለሁ። ምጽዋም እንደዚህ አግኝቻለሁ። አዎ አይቻሉ፣ በርከት ያሉ ሰዎች አይቻሉ። አስመራም የት ክበት አማርኛ የሚናገር ሰው አዳዲስ ሰው ታገኛለ። በጣም ሰላም ነው፣ ሰላም ነው። በጣም የሚገርም ነገር ሰለሞን፣ ሁሉም ሰው የሚነግር ነገር ቢኖር በቃ ይሄ ተአምር ነው፣ እግዚአብሔር፣ ሰላም ነው። እንደዚህ አይነት ነገር አልጠበቅንም ነው የሚለው ሁሉም ሰው እና ተረጋግቶ ነው የሚኖረው። አሁን እንግዲህ በዚህ በተለይ ዋናው ነገር የመኖርና የእንጀራ ጉዳይ ነው እና ሁሉም ሰው ተረጋግተው ነው የሚኖረው። ሌላው ተወልደ፣ ምን ያህል በቅርበት እንደተከታተልከው አላውቅም፣ ወይም ምን ያህል እንደሚመች አላውቅም ይህንን ለመመለስ፣ ብዙ ኤርትራውያን እየለቀቁ ይወጣሉ፣ ይፈልሳሉ፣ ይሰደዳሉ የድንበሮቹን መከፈት ምክንያት በማድረግ እየወጡ ነው ከሀገራቸው የሚባል ነገር አለ። ይህንን ታዝበሃል? አንተ ያነጋገርከው ሰው ባለስልጣን አለ በዚህ ጉዳይ ላይ ወይስ የምታስበው ነገር አለ? ሰሎሞን ጥሩ ጥያቄ ነው። እንደውም አሁን ነው ጥሩ ጥያቄ ጠየቀኝ። ከመጣ ጥያቄ ጠየቀኝ ና ደስ ያል ደስ የሚል ጥያቄ ጠየቀኝ። ምክንያቱ ልክን እኔ አሁን ለአሁን ወደ ዛላንበሳ ገና አልሄድኩም። ብዙ ጊዜ በዛ አካባቢ ነው የሚወራው። ና ግን የሚገርምህ ነገር የችኮላ ና ብዙ ሲነግሩኝ፣ የወሬ የአልባልታ ነገር ብዙ ሰው እንትን እንትን እንዳደርገው ነው የሚነግሩኝ። ግን የሚገርምህ ነገር ለምሳሌ እኔ እዚህ አምስት ሰዎች አግኝቻለሁ፣ ወጣቶች ከኢትዮጵያ የመጡት እነዚህ ከሁለት ዓመት በፊት ወደ ኢትዮጵያ ሄዱ ናቸው። ኤርትራውያን ናቸው፣ ኤርትራውያን ናቸው እና ሁሉም የወጣ በዛ ወጥቶ ይቀራል ማለት አይደለም፣ ይመለሳሉ። አሁን ድንቦት ሲከፈት ይሄዳሉ፣ ይመለሳሉ። እና የተለያየ እንትን ያለው ግን እርግጥ የመጀመሪያ ሳምንት በተለይ ሲከፈት ሲባል ትንሽ አላስፈላጊ የሆነ ቤተሰቦቻቸው ውጭ ያሉት ድሮ ለመውጣት የቸገሩት ምናምን እነሱ እንደወጡ ነው የሚነግሩኝ እና ግን አሁን የወጡትም እየተመለሱ ቦታሁን ያዩት ይሄዳሉ፣ ይመጣሉ፣ ይመለሳሉ። እንደዚህ አይነት ነገር ነው ያለው። እንግዲህ ተወልደ፣ ገና የምትቆይ ይመስለኛል። እዛ እንግዲህ ትንሽ ተመችቶኛል፣ ደግሞ ሀገሬ ነው እና እናንተን አለቆቼ ከፈቀዱልኝ እንግዲህ መጨመርም ደስ ይለኛል፣ ግን ብዙ አልቆይም። በጊዜ መለሳለሁ። መልካም እንግዲህ፣ ኢትዮጵያም ገባ ወጣ እያልክ ነው። ምናልባት በዚያው ልትውጥህ ትችላለች። ከተመቸህም አዲስ አበባንም ጎብኘት ታርገ ልትመጣ ትችላለህ። ለማንኛውም ግን እዛው አካባቢም እያለህ እየተመለስኩኝ፣ ያለህበትን ሁኔታ የምታየውን ነገር ከአድማጮቻችን ጋር እንድታካፍል እጠይቀሃለሁኝ። ከተመለስክም በኋላ ዘርዘር ያሉ እንዳልከው በቪዲዮም በድምፅም የተደገፉ ዘገባዎችን ታቀርብልናለህ። ለዛሬ በጣም አመሰግናለሁ ተወልደ። መልካም ምሽት ደህና ሕደር ሰሎሙን አመሰግናለሁ ደህና ሕደር ትጥፋ ደውልልኝ እኔም ወደ ኢትዮጵያ ገባ ወጣ እያልኩም ሰራለሁ አዲስ ኣዲስ ኣበባ አውሮፕላን ኣውሮፕላን ኣስ በሳምንት ሁለት ዮ ሶስት ደርስም ይችላል ኣለ አይታወቅም